The voice of America. የሱዳን መንግስት በሙስናና የሀገሪቱን ነዳጅ ወርቅና መሬት በመዝረፍ የሚከስስ ሪፖርት ወጣ። ሪፖርቱን ያወጣው ተቀማጭነቱ ዩናይትድ ስቴትስ ውስጥ የሆነ ኢናፍ ፕሮጀክት የሚባል ተቋም ነው። ጄምስ በቲ የፕሮጀክቱን ከፍተኛ አማካሪ ኦማር ኢስማኤልን አነጋግሮ ዘገባውን ሰለሞን አባተ ያቀርበዋል። የስሙ ቀጥተኛ ትርጉም ይበቃል ነው። ኢነፍ ፕሮጀክት የሰዎችን ጅምላ ፍጅትና በዘር ወይም በጎሳ ማንነት ላይ የተመሠረተ የጭፍጨፋ አድራጎትን የሚያቀናብሩ የሚያመቻቹና የሚያካሂዱ ሰዎችን ወደ ገሃድ ተጠያቂነት በማውጣትና የፈጸሙትን አድራጎት መዘዝ እንዲጎነጩ በማድረግ ለሰላምና ለፍትህ መጠናከር የሚሠራ ተቋም መሆኑን ራሱ ይናገራል ይህ የዛሬ 11 ዓመት በአውሮፓ የዘመን አቆጣጠር በ 2006 ዓ ም የተቋቋመ ፕሮጀክት መብቶችን የሚረግጡ የታጠቁ ቡድኖችና በሌብነት የተዋጡ መንግስታት ወይም የነቀዙ አገዛዞች የሚፈጽሟቸውን የበረቱ የሙስና አድራጎቶች፣ ድንበር ዘለልና ሀገር አቋራጭ ወንጀሎችና ሽብር፣ ማዕድናትን፣ የዝሆን ጥርስ፣ አልማዝ እንዲሁም ሌሎች የተፈጥሮ ሀብቶችን ዘረፋ፣ ማግበስበስና ማከማቸትን እንደሚጋፈጥና እንደሚዋጋ የሚያመለክት ቡድን ሰሞኑን ባወጣው አዲስ ሪፖርት የሱዳንን መንግሥት በንቅዘት አድራጎቶችና በሌብነት ከሷል። ከጄምስ በቲ ጋር ትናንት ምሽት ላይ ቃለ ምልልስ ያደረጉት የኢነፍ ፕሮጀክት ከፍተኛ አማካሪ ኦማር ኢስማኤል የሱዳን መንግስት ለዓመታት የሀገሪቱን ነጠላ ሀብት ወይም አንዳንዴም ከአንድ በላይ የሀብት ምንጮችን እንደሚጠቀምና በቀደሙ ዓመታት የነዳጅ ዘይትን ብቻ ይበዘብዝ እንደነበር አመልክተዋል። ደቡብ ሱዳን ከተገነጠለች በኋላ ግን አሉ ኦማር ኢስማኤል ወንድ የ ሳውስ ሲድ ኦይል ሊትራሊ ወንት ሳውስ ደቡቡ ሲገነጠል ዘይቱ በሙሉ ከደቡብ ጋር ሄደ። አሁን እየተጠቀሙ ያሉት ወርቅ ነው። የሱዳን መንግስት አሁን ወርቁን አዲሱ ዘይት እያለ ነው የሚጠራው። ደግሞም መሬት በራሱ ከፍተኛ የጨረታ ዋጋ ለሰጠ የሚሸጥ ሸቀጥ ሆኗል። እናም ይህ አድራጎት ምጣኔ ሀብቱን እያሽመለመደው ነው ምክንያቱም ከእነዚህ አንዱም ቢሆን ለአገሪቱ ጥቅም አይውልም። የአገሪቱን ገዢ ቁንጮና ጀሌዎቻቸውን ለማበልጸግ ጉዳይ ነው እየዋል ያለ። አሁን ያለው የሱዳን መንግስት ስልጣን ላይ በቆየባቸው ሰላሳ ዓመታት ከአንድ ሚሊየን በላይ ሰው መገደሉንና ይህ አድራጎት የተፈጸመው ከአማጺዎች ጋር በተካሄዱ ውጊያዎች ሳይሆን በዘር ፍጅት መሆኑን የሚናገሩት የኢነፍ ፕሮጀክት ከፍተኛ አማካሪ ኦማር ኢስማኤል የዳርፉርን ጉዳይ ለማሳያ አንስተው ያ አድራጎት ዘርን በማጥፋት ወንጀልነት መያዙን ጠቁመዋል። የሱዳን መንግስት ፈጽሟቸዋል ወይም እየፈጸማቸው ናቸው ሲሉ ኦማር ኢስማኤል የጠቆሟቸው አድራጎት ቶች በዓለም ዙሪያ የተወገዙ መሆናቸውንና የሱዳን መንግስትን በራሱ ሕዝብ ላይ ጦርነት የሚያካሄድ መንግስት ነው ሲሉ ከሰዋል። የኢነፍ ፕሮጀክት ዋና አማካሪ በሁከተኛ ሌብነት የተዋጠ ሲሉ የጠሩት የኦማር ሐሰን አልበሽር መንግሥት ሽብር ፈጠራን ለመዋጋት ከዓለም አቀፍ ማኅበረሰብ ጋር ለመተባበር እና በሀገር ውስጥ ለውጥ ለማምጣትም ለውይይት ለመቀመጥ ዝግጁ መሆኑን ስለ መግለጹ ዕውቅና ይሰጡት ወይም ምስጋና ይቸሩት እንደሆነ ጄምስ ጠይቋቸው ነበር። ጨርሶ አልሰጠውም። ምክንያቱም ያንን የሚያደርጉት ለሱዳን ወይም ለሱዳን ህዝብ ሳይሆን የራሳቸውን የሥልጣን ዕድሜ ለማራዘም የሚያስፈልጋቸውን ድጋፍ ከዓለም አቀፉ ማኅበረሰብ ለማግኘት ነው። ይህ ራሱ ሽብርተኛ የነበረ መንግሥት አሁንም ይሁን ከቀደሙት የአሜሪካ ፕሬዚደንት ባራክ ኦባማ ጋር እተባበራለሁ የሚለው በራሱ ሕዝብ ላይ ሽብር ለመንዛት የሚያስችለውን አቅም ለማግኘት ነው ብለዋል ኦማር ኢስማኤል አማካሪው ፕሮጀክታቸው ለሰላሳ ዓመታት በአምባገነንነት ሲገዛ የኖረ መንግሥት በራሱ ለውጥ ሊያመጣ ይችላል ብሎ እንደማያምን አመልክተው ሁሉም ተቃዋሚዎች የሚሳተፉበት ሕገ መንግሥታዊ ጉባኤ እንዲጠራ ዓለም አቀፍ የሰላም ሂደት እንዲጀመርና ዩናይትድ ስቴትስ ለጉዳዩ የምትሰጠውን ትኩረት አጠናክራ ማየት እንደሚፈልግ በዚሁ ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጸዋል። ኢነፍ ፕሮጀክት ባወጣው ሪፖርት ላይ ላሰፈረው ክስ የሱዳን መንግሥት የሚሰጠው ምላሽ ይኖር እንደሆነ ለመጠየቅ ወደ ማስታወቂያ ሚኒስትሩ አህመድ ቢላል ወደ ኻርቱም እና ዋሽንግተን ዲሲ ወደሚገኘው የሱዳን ሪፐብሊክ ኤምባሲ ያደረግሁት ተደጋጋሚ ጥረት አልተሳካም። መልእክት አኑሬ ያለሁ የሚሉትን ባገኘን ጊዜ እናሰማችኋለን።